የሽብር ፈጠራ ሞገድ ሰሞኑን ዓለምን እየናጠ ይገኛል። በመካከለኛው ምስራቅ፣ በአውሮፓና በአፍሪካ በጥቂት ቀናት ውስጥ ብዙ ሕይወት ጠፍቷል። የባሶ አደጋዎች ሊጣሉ ይችላሉ የሚል ብርቱ ስጋት ከጃፓን እስከ ኦስትሬሊያ እስከ ህንድ፣ ጣሊያን፣ እንግሊዝና አሜሪካ ተንሰራፍቷል። ይህ በእንዲህ እንዳለ የእስልምና እምነት ተከታዮችና የመካከለኛው ምስራቅ የጥፋት ዘመን እየሸሹ የሚጎርፉ ስደተኞች የተዛባ አመለካከትና ወዳጃዊ ያልሆነ አያያዝም እየገጠማቸው እንደሆነ እየተናገሩ ነው። ሽብር ፈጠራ ይጠፋል፣ ነገር ግን በጦር ማጥፋት ከባድ ነው ይላሉ በኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ትምህርትና ጥናት ክፍል ፕሮፌሰሩ ዶክተር ጳውሎስ ሚልኪያስ። ሰሎሞን አባተ ተከታዩን አዘጋጅቷል ሊጠናቀቅ ጥቂት ሳምንታት በቀሩት በ2015 የአውሮፓ ዓመት ውስጥ ባለፉ ዐሥር ወራት ተኩል ጊዜ ወደ ሦስት መቶ የሚሆኑ የሽብር ጥቃቶች በዓለም ዙሪያ ደርሰዋል። ሁሉም አደጋዎች የተጣሉት በመንግሥት ተቋማት ወይም በወታደራዊ እንቅስቃሴዎች ላይ አይደለም። በፖለቲካና በጦር መሪዎች ላይም አልነበረም፣ በተራው ሰው በሰላማዊውና የዕለት ተዕለት ሕይወቱን ለማሳካት በሚሯሯጠው ምስኪን ላይ እንጂ። የትምህርት ተቋማት፣ የገበያ ስፍራዎችና ማዕከላት፣ ሆቴሎችና ምግብ ቤቶች፣ ቲያትር ቤቶችና መዝናኛ ስፍራዎች፣ የመጓጓዣ አውታሮች፣ የጤና ተቋማት፣ ሰው በብዛት የሚገኝባቸው አደባባዮችና መሰል ስስ የሚባሉ ተጋፋጭ እና ተቋቋሚ የሌላቸው ነጻ ኢላማዎች ናቸው። ሴቶች፣ ሕፃናት፣ አረጋውያን ከሰለባዎቹ መካከል የሚበዙት ናቸው። የሰሞኑ ጥቂት የሽብር እንቅስቃሴዎች እንኳ በሊባኖስ፣ በፓኪስታን፣ በኢራቅ፣ በፈረንሳይ፣ በሲናይ፣ በማሊ፣ በናይጄሪያ ብዙ መቶዎች ሰላማዊ ሕይወቶችን ቀጥፈዋል። ከፈረንሳይ ዋና ከተማ ፓሪስ ነዋሪዎች የሁለቱን ድምፆች ነው የሰማችሁት። በስድስት ኢላማዎች ላይ የከበደ አደጋ ከተጣለ ዛሬ ልክ አንድ ሳምንት ሆነው፣ ፓሪሳውያን ግን አሁንም እንደደነገጡ ናቸው። ደህንነት አይሰማንም ነው የሚሉት። በፍርሃት እንደተዋጡና ጭንቀት ውስጥ እንዳሉ ነው የሚናገሩት። ነጻነታቸውን ከምንም በላይ የሚወዱትና የሚያከብሩት ፈረንሳውያን ዛሬ የአገራቸውን በፖሊስና በሌሎችም የጸጥታ ኃይሎች መጥለቅለቅ እምብዛም አልጠሉትም። ድፍን አውሮፓ በስጋት ተውጧል። ጣሊያን ተከታዩዋ ኢላማ ልትሆን እንደምትችልና አይኖቿን እንድትከፍት አሜሪካ አስጠንቅቃለች። የመረጃ አሰባሰብና ስለላ ቡድን ለማቋቋም እየተጣደፈች መሆኗን ጃፓን አስታውቃለች። እንግሊዝን የአሜሪካ ከተሞችን እመታለሁ ሲል እስላማዊው መንግስት ቡድን እየዛተ ነው። በዚህ ሁኔታ ውስጥ ክፍትና ዲሞክራሲያዊ የሚባሉ ማህበረሰቦች መድረክና ጎዳናዎቻቸውን እያጠበቡ ይመስላል። ክትትልና ቁጥጥሩ ወትሮ ጨርሶ የማይደፈረውን የግለሰቦችን ገመና እየዘለቀ መግባት ከጀመረ ውሎ አድሯል። ፈረንሳይን የመሰለ መንግስት የአስቸኳይ ጊዜ ሁኔታ አውጆ ድንበሮቹን ዘግቷል። ፍተሻና ቁጥጥሩን አጠናክሯል። ለመሆኑ ይህ ሁሉ ሁኔታ የአኗኗራችንን መንገድ እየቀየረው አይደለም እንዴ? በሞንትሪያል ካናዳ የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑትን ዶክተር ጳውሎስ ሚልኪያስን አገኘቻቸው ነበር። በዓለም አቀፍ ግንኙነቶችና፣ ህግጋት በመካከለኛው ምስራቅ ፖለቲካና ሁኔታ፣ በሽብር ፈጠራና በዓለም ምላሽ ላይ በርካታ ጥናቶችን አካሂደዋል፣ መጽሐፍትን ጽፈዋል፣ እያስተማሩባቸውም ነው። ለመሆኑ ፕሮፌሰር ጳውሎስ በሽብር ፈጠራ ምክንያት የነፃነቶቻችንና የመብቶቻችን ጎዳና እየጠበበ እየሄደ ይሆን? እንደ እየሄደ ነው እንጂ። አሁን አሜሪካንን አታይም እንዴ ወንድም? አሁን ለምሳሌ እኮ ከዚህ ከዘጠን አስራ አንድ ይሄ ሁለት ሺ አንድ ላይ በተደረገው ሽብር ምክንያት ከዛ በኋላ በአሜሪካን ውስጥ የተቋቋመው አሜሪካ ይህ በንትን አንድ ትልቅ የሚኮርቡበት ነገር ቢኖር በነጻነት ነው። ህዝቡን በዚህ ነው የሚያምነው እንደምታውቀው እና ይህንን አይነት ሴኩሪቲያችን ስለላላ ነው እና ይህንን ማቆም አለብን ብለው ከዛ ወዲህ ያለው የአሜሪካን ውስጥ ያለው እና ከዛ በፊት የነበረው አንድ አይደለም። በጣም የተለየ ነው። ፈረንሳዎችም እንደዚህ እያደረጉ ይሄዳሉ፣ እንግሊዞችም እንደዚህ እያደረጉ ይሄዳሉ። እሱማ የማቀር ነው። ምንም ሌላ ምርጫ የላቸውም። አለበለዚያማ እነዚህ ሰዎች እኮ ይህንን ነፃነቱን እየተጠቀሙ የፈለጉትን እያደረጉ ይጠፋሉ። ልክ ማፊያዎች እኮ ከሲሲሊ ተነስተው በጣም በተመቸ ሁኔታ ለምሳሌ አሜሪካን ውስጥ እንደዚህ ተስፋፍተው እንደ ልባቸው ሲፈነጩ የቆዩት ህጉ በጣም ልል የሆነ ለሁሉም እኩልነት የሚሰጥ ህጋዊነት ነው። ሁሉም የሚገዛ መንግስትም፣ ፖለቲከኛም፣ ሰውም ሁሉ በህግ ነው የሚገዛው። እና ያን ፕሮቴክሽን ለመጠቀም ነው ነው እነዚህ ቴሮሪስቶች እሱ እየተጠቀሙ ነው አሁን ይሄ ሁሉ የሚሆነው እና ልክ ነው አንተ እንዳልከው የማይቀር ነው እሱ እየጠነከረ የሚሄድ ነው ፕሮፌሰር በተለይ ደግሞ ብዙ የዓለም አካባቢዎች እነዚህ አምባገነንና አፋኝ መንግስታት ናቸው የሚባሉ መንግስታት ሽብር ፈጠራን በሌላ በኩል እንደ መሳሪያ እየተጠቀሙበት ነው እነሱ ራሳቸውም ይባላል እና ይሄ ሁኔታስ ይሄ አዝማሚያስ እየጠነከረ ነው የሚሄደው ማለት ነው ክፍት የሆነው ዓለም ዲሞክራሲያዊው ዓለም መድረኩ እየጠበበ ሲሄድ፣ በሌላ በኩል ደግሞ እነዛ አምባገንን ናቸው ተብለው የሚወቀሱት እራሳቸው ይበልጥ ኃይል ይበልጥ ማሳያ ማሳየት እንዲችሉና አፈናውን እንዲያበረቱስ የሚያደርጋቸው ነገር የለም። ለቁጥጥርም ለወቀሳም አመቺም አይሆን ሁኔታ እየተፈጠረ አይሄድም። የታወቀ ነው እሱ እነሱማ በተቻለ መጠን እነዚህን ተጠቅመው ምዕራባውያንን እንግዲህ ሀይለኛ በኢኮኖሚ በፖለቲካ በሚሊተሪ በጣም ከባድ የሆነ ስልጣን ያላቸው ምዕራባውያን ስለሆኑ እነሱን ለማዳከም እነዚህ በሚያደርጉበት ጊዜ ስራ ላይ እንዲሁን ለማስደረግ በጣም እንትን ነው። ለዚህ ነው አሜሪካኖች የተወሰኑትን ሀገሮች እኮ የአሸባሪ ሀገር ብለው የወሰኗቸው። ለምሳሌ አሁን ኢራን እንኳ ራሱ በቅርብ ጊዜ እንዲያው በሰላም ለመነጋገር በዚህ የናቶሚክ ስራውን እንዲያቆሙ ፕሬዚደንት ኦባማ እየተነጋገሩ ሄዱ እንጂ በዚህ አይነት ሁኔታ ነው። ለምሳሌ አሁን እነሱ የሚደግፉት የኢራን መንግስት ራሱ ቀጥታ የሚደግፋቸው አሸባሪዎች አሉ። እነዚህ ለምሳሌ የእስላም አብዮታዊ ዘብ ወይንም ቅዱስ የሚባሉ በቃሲም ስሌማኒ የሚመራው አንድ ሽብርተኛ ንቅናቄ አለዛ እና በሶሪያ እና በኢራን የሚደገፍ ነው ይሄ። እንደዚሁም ደግሞ ታሊባን ሀቃኒ የተባለ አሸባሪ ጦር እንደዚሁ በኢራን መንግስት የሚደገፍ ነው። እንደገፋለን አለን ብለው አይናገሩም። እነሱ መሳሪያ፣ ገንዘብ፣ ሀብት ከሰጧቸው ለመነቃነቅ ይችላሉ። ስለዚህ አየህ፣ እነሱም በዛ በእጅ አዙር ይህንን ይጠቅሙበታል ማለት ነው። እንደዚሁም ደግሞ ከታኢብ ሂዝቡላህ የተባለውም እንደዚሁ በኢራክ አካባቢ የሚንቀሳቀስ ኢራን የሚደግፈው ነው። አሁን አየህ፣ አንዱ ነገር ምንድን ነው እስካሁን ድረስ ያልተነሳው ነገር በመካከለኛ ምስራቅ ውስጥ ይሄ ሁሉ ችግር እየከበደ የሄደው ለመፍታትም የማይቻለው የእስራኤልና የፍልስጤምን ጉዳይ ለመፍታት አለመቻላቸው ነው እሱስ ካልተፈታ ድረስ ይህ የማይቀር ነው ሌላው የሱፊና የተለያዩ ግሩፖች አሉ አይደለም እነዚህ ሰላፊና ሱፊዎች ናቸው ሱፊዎቹ ለምሳሌ አሁን እንደ ሳውዲ ያለ በሰላም በቃ ጸሎታችንን አድርገን እንትን ሃይማኖት ያነካን ከእግዚአብሔር ጋር ምናምን የሚሉ ናቸው በሰላም የሚሄዱ እነዚህ ሰላፊዎቹ ግን በሀይል እንትን አድርገው በጉልበት እስልምና ለማስፋፋት የሚፈልጉ ናቸው። በራሱ በሱኒ እምነት ውስጥም ማለት ነው። አዎ ሱኒ ናቸው፣ እነሱ እኮ አክራሪ ሱኒዎች ናቸው። አዬ እነዚህን አንጃዎቹ በሙሉ የሚያጠነክራቸው ምንድን ነው ያልከኝ እንደሆነ ወንድም አንዱ፣ አዬ በምዕራባውያን ላይ ያላቸው፣ በመካከለኛው ዘመን ለምሳሌ አሁን ኢትዮጵያ ውስጥ የዛጔ መንግሥት በነበረበት ጊዜ ወደ አስራ ሶስተኛ ክፍለ ዘመን ላይ ወደ እነሱ መጨረሻ አካባቢ ክሩሴደርስ የሚባሉ እስከ እስላም መንግስታት እንደ ኢየሩሳሌም ያሉትን እንደ ናዝሬት ያሉትን ቅዱሳን ባልካን ሀገሮች የሚሏቸውን ለማንሳት ብለው አውሮፓን እየሄዱ እየወጉ እየወጉ እና ክሩሴደርስ የሚል ያስም ስም እስካሁን ድረስ የስንት መቶ አመት አሁንም ክሩሴደርስ ነው የሚሏቸው። እና ክሩሴደሮች እንደዚህ ያደረጉ ነ አሁንም እዚ ከሃይማኖታችን ለማጥፋት የእኛን ሃይማኖት እስላምን ከአለም ላይ ለማጥፋት ነው የሚፈልጉት፣ ጠላታችን ናቸው። ኡማ የሚሉት ይሄ ነው እንግዲህ። ኡማ የእስላም ህዝብ ተጨቁነዋል፣ ተጎድተዋል፣ ሀብታችን ተወስደዋል። ደግሞ አየህ እንደምታውቀው አብዛኞቹ የነሱ መሪዎች ብዙዎቹ ንጉሶቹ ዴሞክራሲ የሚባል ነገርም አልዞረበትም። እንደ ሳኡዲ እንደ ኩዌት እንደ ዩናይትድ አረብ ኤሜሬት ስትመለከት ይሄን ሁሉ ያውቃሉ። እነዚህ አላጡትም። እና እነዚህን ተደግፈው የአረብን ህዝብ የሙስሊም ህዝቦችን ጨቁነው በቃ እስከ መጨረሻ ድረስ እንትን የሚያደርጉ ናቸው እና እነዚህን መምታት አለብን። ኮሚኒስቶች ላይ ነበረ። አሁን ለምሳሌ አፍጋኒስታን ነው። ኡሳማ ቢላደን ላሱ እዛ ሄዶ የተዋጋውና እንትን ሙጀሄዲን እንጆይን አድርጎ እዛ ሲዋጋ ነበር። አሜሪካኖች ራሳቸው አሰልጥነው ነው መሳሪያ ሁሉ ይሰጧቸው ነበር፣ የሱን ተከታዮች ግን ከዛ በኋላ ያን መሳሪያ ወደዚህ ያዞረ። ምክንያቱም ሶቪየት ኮሚኒዝም እንግዲህ በሃይማኖት የማያምኑ ናቸው። እነዚህን ደግሞ አየህ በምንድን ነው የሚያያቸው? አሜሪካኖችን እና ዌስትን ዩሮፒያን የፈረንሳይ እንግሊዝ ጀርመን፣ እነዚህ አገሮች አለማዊ ናቸው ነው የሚሏቸው። አይ ደግሞ እውነት ነው። መቴሪያሊዝም ይሄ በገንዘብ በሀብት በንግድ በዚህ የሚያምን ህዝብ ነው። ምንም ሃይማኖት ክርስትና አለ ቢባልም ህዝቡ አሁን ከሃይማኖት ወደ አለማዊነት የዞረ ነው የሚራውያን። አሁን እነሱ ምንድን ነው የሚሉት? እነዚህ ሰላፊዎቹ ይህንን የእነሱን አለማዊነት ወደ እኛ አምጥተው የእኛንም ሃይማኖት ሊከልሱ፣ ሊበርዙ፣ ሊያጠፉ ነው። ስለዚህ ይህንን መከላከል አለብን ነው ይሄ እንትናቸው። እስኪ ከዚሁ ጋር ተያይዞ ፕሮፌሰር፣ አንድ ላነሳሎት የፈለግኩት ጥያቄ ነበር። እና ለመሆኑ እንዴት ነው ለሽብር ፈጣሪነት ወጣቶችን የሚመለምሉት? እንዴት ነው ህሊናቸውን እስኪስቱና ለጥፋት እስከሚሄዱ ድረስ ማሳመን ወይም ራዲካላይዝ ማድረግ የሚችሉት እነዚህ የሽብር ድርጅቶች የሽብር ቡድኖች? ጥሩ ጥያቄ ነው። ምክንያቱም የሚደንቀው ነገር ደግሞ እኮ አሁን ለምሳሌ ካናዳ ውስጥ ባለፉት አንድ አራት አምስት ዓመት ውስጥ አልፎ አልፎ እንደዚሁ እርምጃ የወሰዱ አሸባሪዎች ነበሩ ፓርላማ ሁሉ ድረስ ሁሉ ሄደው ሰው ለመግደል ሞክረው በመጨረሻ ላይ የተገደሉ ሰው ገለው እና እንደዚህ እነዚህ የሚደንቅ ነገር እነዚህ የዚሁ አገር በቀል ናቸው። ከአረብ ሀገር የሚመጡ ከየመን አልመጡም። የሁለት ሺህ አንድ ዓመቱ የዚህ የኒውዮርኩ እነዛ ሽብርተኞቹ ከሳውዲ አረቢያና ከየመን ከምናምን የመጡ ናቸው። እነዚህ እዚህ ያሉ ናቸው። እና ይህንን አየህ፣ ጥሩ ጥያቄ ነው። ምንድን ነው ይህ አሁኑ አሁን? ግሎባላይዜሽን ሳስተምር ይህን ነው የማየው። ተማሪዎችን ነው የምነግራቸው። ዓለም በሙሉ በኃይል ተነቃንቆ ይሄ አዲስ የመጣው መሳሪያ በእጅ ገብተዋል። ሶሻል ሚዲያ የሚባለው ይሄ በዚህ በኢንተርኔት የሚገናኙ በዚህ በኢንተርኔት በፌስቡክ፣ በትዊተር፣ በዚህ በመሳሰሉት ነገሮች ልክ ራሳቸው አሁን ለምሳሌ መካከለኛ ምስራቅ የአረብ ስፕሪንግ የሚባለው እነዛ ከሊቢያ፣ ግብጽ በየቦታ ሁሉ የሌሎች መንግስት ሁሉ ለመጣል የቻሉበት በዛ ሁኔታ የሆነው በቀላሉ ሊሆን የቻለ የሶሻል ሚዲያን በመጠቀም ነው፣ እነዚህን መሳሪያዎች በመጠቀም ነው እና እሱን ተጠቅመው እነዚህን ጭንቅላታቸውን ለማጠብ ይቻሉ። በቃ የከልት አይነት ልክ እንደዚህ ከእምነት ውጭ ወስዶ ራሽነል የሆነ በትክክል እንዳታስብ የሚያደርግህ ተከትሎ እንዴት ሄዶ እኮ ሲዋጉ ለምሳሌ እነዛ ልጆ ወጣቶች ናቸው፣ ብዙዎቻቸው እንዲያው ገና ካለመጠን እንኳን ያልደረሱ ናቸው። ስታዋግታችሁ ስትሞቱ አያቶላ ኮሜኒ ሲላቸው ነበር። ለምሳሌ ከኢራቅ ጋር በሚዋጉበት ጊዜ እንኳ ስትዋጉና ስትሞቱ ጀነት ትገባላችሁ፣ ሰባ ሁለት ደናግል ትጠብቋቸዋል የሚሏቸው ይህን አይነት በቃ ብሬን ዎሽ እየተደረጉ ጭንቅላታቸው የታጠበ በዚህ አይነት ሁኔታ ነው የሚሉት፣ እና በቃ ተነስተው ብድግ ብለው ሄደው መሞት ሞት ህይወትን ለምንም አይቆጥሩም። ምክንያቱም መንግስት ተሰማ ልክ ምንድን ነው አሁን ታስታውሳለ? አሜሪካን ሀገር ባለፉት ስንት አንድ ሶስት አራት ዴኬድ ውስጥ ስንት አይነት ከልቶች ተፈጥሮ ነበር? የነ ጂም ጆንስ ታስታውሳለ? የነ ዴቪድ ኮረሽ ምናምን አለ። እነዚህ እነዚህ ሀርቫርድ የተማሩ ፕሪንስተን የተማሩት በቃ ይሄ አይቪ ሊግ ዩኒቨርሲቲ ውስጥ ግራጁዌት ያደረጉ ሰዎች

በቃ አእምሮ ሲታጠብ ምን ያህል እንደሚደርስ ልክ እንደ ዞምቢ እንደንትን ነው የሚሆነው። እና ምንም ሰውነት ክን አታቅም ያሉህን ብቻ ማድረግ ነው። ህሊናቸውን ይስራልናቸው፣ ህሊናቸውን ስተው የህሊና ብቻ መሳት ብቻ ሳይሆን የማሰቢያ ጭንቅላታቸውን ነው በቃ የሚመታው ማለት ነው። ያን ስተው በቃ ዝም ብሎ መከተል፣ በቃ ዝም ብሎ መከተል፣ በቃ እንትን የሚሉትን። ፕሮፌሰር፣ ለመሆኑ በዚህ ሁኔታ የዓለም አቀፍ ሽብር ፈጠራ አዝማሚያ መንገዱ ምንድን ነው? ወዴት ነው እየሄድን ያለ ነው? ፕሬዚደንት ኦባማ መሆኑን ተጠይቀው ነበር እና የእስላማዊ መንግስት ቡድን አከርካሪው አልተመታም ወይም አልተሽመደመደም እንጂ ታንቋል ብለው መግለጫ ሰጥተው ነበረ። ኮንቴን ተደርጓል ብለው ነበረ። እና ይህን እርስዎ እንዴት ነው የሚመለከቱት? የፕሬዚዳንት ኦባማን ድምዳሜ እና አቅጣጫችን እሱ ዴት ነው የዓለም ጥሩ ጥያቄ ነው። መቼም ፕሬዚዳንት ኦባማ ያው እንደምታውቀው እንደምታውቀው ፖለቲከኛ ስለሆኑ በፖለቲካ ነው የሚናገሩት። ለህዝቡ በሚሆን ሁኔታ ነው የሚናገሩት፣ እና የፖለቲካ አባባል እና ሪያሊቲው በጣም የተለዩ ናቸው። ፕሬዚደንት ኦባማ እውነታቸውን ነው በተሻለ መጠን። እንግዲህ እሳቸው ምንድን ነው ሌሎቹ ከእሳቸው በፊት የነበሩት ከእሳቸው የበለጠ በውጭ በመግባት ማንኛውም ነገር እዚህ ሳይደርስ እንምታ የሚሉ እና እንደ ሬገን አይነት ቡሽ ከእሳቸው በፊት የነበረ እሳቸው ግን የአሜሪካንን ጦር ሁሉ መልሼ ወደዚህ እመልሳለሁ ብሎ ነው ፕሮሚስ ያደረጉት። አብዛኛውን ደግሞ አድርገዋል። በእውነቱ የሚመሰገኑ ናቸው። ምከራባቸው የእኛ ጎረቤት ተወላጅ በመሆናቸው ብቻ ሳይሆን በጭንቅላታቸው፣ በአዋቂነታቸው በጣም የማከብራቸው ሰው ናቸው እና እውነታቸውን ነው ብዙ ሞክረዋል። የእሳቸው እና በዛ በሚያደርጉት ማክሸፍ ሳይሆን እያዳከሙ መሄዱ ምንም የሚሄድ ጥርጥር የለውም። ግን ይሄ ያጠፋዋል ወይ አንተ የምትጠይቀው ይሄን ነው። በምን ሁኔታ ነው እነዚህን ለማጥፋት የሚቻለው ነው? አዎ ይቻላሉ የማጥፋት ይሄ የሚቻለው በኢኮኖሚ፣ በፖለቲካ፣ በግንኙነት ዘዴ ወይም በዲፕሎማሲ፣ በደህንነት ጥበቃ፣ በፖሊስ ቅንጅት፣ በወታደራዊ እርምጃ ተጠቅሞ ነው። እንግዲህ ግን እነዚህ በሙሉ እንዲያው ዝም ብሎ በራሳቸው ያንን የሚፈቱ አይደሉም። ጂሀዲስቶች በሮታ ዓለማቸው እንግሊዝኛ አይዶሎጂ በሚለው በአስተሳሰብ በአስተሳሰብ ተመርተው ስለሆነ የአክራሪነት ዘዴን መጠቀም ነው የሚያስፈልገው። የአክራሪውን ዘዴ በምን አይነት ሁኔታ መከለስ እንደሚቻል ይህንን አይነት እምነታቸውን ለማስለወጥ የእስልምና እምነትን አቅጣጫ በአክራሪነት ሳይሆን ለዘብተኛ እንዲሆን የሚያደርግ መንገድ ነው የሚያስፈልገው። ይህን ደግሞ ምዕራባውያን ሊጠቀሙ አይችሉም። ምዕራባውያንን እነዚህ ክሩሴደርስ ናቸው እኛን ለማጥፋት የሚመጡ ናቸው አለማዊ ናቸው ስለሚሉ ከነሱም ደግሞ የተማሩና ከነሱ ጋር የሚሄዱትን እስላሞች ራሳቸውንም አያምናቸውም፣ አይቀበሏቸውም። ስለዚህ ይህንን አይነት ነገር ስራ ላይ ለማዋር ከተባለ የውስጥ ነው ወይ ነሱ ለምሳሌ አረብ ሀገር ያሉት ራሳቸው የሚያሳዝኑ ነው ነገር መንግስቶቹ ራሳቸው በዛ ደረጃ ላይ የሉም እንጂ። ለምሳሌ አሁን ሰላፊ ንቅናቄ በጦርነት ያንን የፈለግነውን ነገር ስራ ላይ ለመዋል መዋጋትና በጃሃድ እንትን አድርገን ማስተካከል ማድረግ ትክክል ነው ብለው የሚያምኑ ናቸው። ነገር ግን አንዳንድ ሌሎች ደግሞ ከነሱ የተለየ እምነት ያላቸው አሉ። ለምሳሌ የግብፁ የሰላፊ ግሩፕ በዴሞክራሲ ልናገኝ እንችላለን የምንፈልገውን ብለው በዛ በቃ በምርጫ ሁሉ የሚያምኑ ተነስተዋል። ነገር ግን ይሄን አይነት ነገር ለማድረግ ደግሞ የሚያሳዝነው ነገር በመካከለኛ ምስራቅ ያሉት መንግስታት በዚህ የሚሰጡ አይደሉም። ሳውዲ አረቢያ እንደምታውቀው ነው አንድ ቤተ መንግስት የሳውድ ቤተሰብ ነው። በሙሉ ሚኒስትሮቹ በሙሉ አምባሳደሮቹ ሳይቀሩ የአንድ ቤተሰብ ነው። ሴቶች ነጻነት የላቸው ምንም ነገር የሚባል ነገር የለም። እንኳን ዴሞክራሲ ተውና፣ ምርጫ ፓርላማ ምናምን ትተ፣ ኩዌት እንደዚህ ነው። የሳባ ቤተሰብ ናቸው የሚገዙት በምንም ኢቨን ጦርነቱን ከበተደረገበት ጊዜ ሰዳም ሁሴን ሄደ ሀገሩን በሚወርበት ጊዜ እነሱ ገንዘብ አቃውልቅ ብለው ወጥተው እነዚህ ቤተ መንግስት እና መኳንንቱ ሌሎቹ ተዋጉላቸው። እነሱ ላምባዳ ይዘፍኑ ነበር። ይና ያለው ያን ጊዜ ይከታተል ነበረ። ካይሮ ናይት ክለብ ገብተው ስልሳ አምሳ ሺህ ብር በቀላሉ ለማውጣት ይችላሉ። ለጥርጥር በቀን እኛ አሁን ለምሳሌ ከአምስት መቶ ብር ለማውጣት አንችልም። የኩዌት መንግስት ከዘይት ከሚመጣ የበለጠ በባንክ ውስጥ ያስቀመጡት ገንዘብ ይበዛል። ያንን እየተጠቀሙ እየዘነጡ ተቀምጠው እንደገና እነዛ ሰዳም ሁሴን አባረውላቸው አገሩ ነጻ ተደረገ ሲባል ተመልሰው ያው ነው። ምን አንድ ነጻነት የሚባል ነገር የለም። እና ይሄ ነው የሚያሳዝነው ነገር። ይሄ ዴሞክራሲ ካልገባበት መካከለኛ ምስራቅ ውስጥ ገብቶበት በሰላም በምርጫ ይህንን እናደርጋለን የሚሉ አማራጭ ለዚህ በጦርነት በመዋጋት በሽብርተኝነት እናገኛለን የሚሉትን በዚህ አይነት ሁኔታ ካላመጡላቸው በስተቀረ ምንም ሶሉሽን የለውም፣ ምንም ስኪ የለውም። ይሄ ነው ከዚህ ጥቃት ወደዚህ። በሶሪያ ስደተኞች ጉዳይ እና በአውሮፓ እና በአሜሪካ አቋም ላይ ጥያቄዎች ተነስተዋል። ሽብር ፈጣሪዎች ከስደተኞች ጋር ሰርገው እየገቡ ድፍን አውሮፓን አጥለቅልቀዋታል ወይም ኢንፌክት አርገዋታል ነው እያሉ ያሉት እና በእውነት እነዚህ ሽብር ፈጣሪዎች አውሮፓና አሜሪካን ለማጥለቅለቅ ወይም ሰርጎ ለመግባት ይህንን የስደት መንገድ ሊጠቀሙ ይችላሉ ብለው ያስባሉ። ኦፍኮርስ እነሱ መንገድ ካገኙ ምንም ጥርጣሬ የለውም። ነገር ግን ምንድን ነው ማወቅ ያለበት የዴሞክራሲ ሂደቱ በጣም የተለየ ነው። ከሌላ ቦታ የተለየ ነው። ከአምባገነኖች አቋም የተለየ ሁኔታ ነው። በሰው መብት እምነት ሀይለኛ ነው። ምንም እንኳ የተፈለገውን ያህል አያደርጉም ቢባልም እምነቱ በኃይል አለ። ለምሳሌ እኔ አስታውሳለሁ ኢትዮጵያውያን ብዙ ጊዜ እዚህ ሲመጡ፣ ለምሳሌ ካናዳም ሲመጡ፣ አሜሪካንም ሲመጡ እንደዚህ እንደዚህ ሆነናል፣ አባቴ ተገሏል፣ እናቴ ታስራለች እንደዚህ እንደዚህ በቃ እያሉ በቃ ሁሉ ነገር ይላሉ። እና የሚደንቅ ነገር ብዙውን ጊዜ ዘጠና ዘጠኝ ከመቶ ይቀበሏቸዋል እና አንድ የኢሚግሬሽን ሰው ሴት ጠየቁኝ፣ አንድ ጊዜ ሰራሳ ጠይቀች። መጀመሪያ ለምንድን ነው ሱማሌዎች ሁሉ በጃንዋሪ ፈረስት የሚወለዱት፣ ለምንድን ነው አለች። እንዳይረሱን መሰለኝ በቃ፣ መቼ ነው የተወለደ ሲሉ ጃንዋሪ ፈረስት እያሉ፣ ከዛ በኋላ እንዲተገደለ እንዲተደረገ ምናምን እና ያውቃሉ። እና እያወቃችሁ እንዴት ነው የምትቀበሉት? አልኩኝ እኔ በቃ ሰው። እንዲያውም አምባሳደር ነው የጠየቁት፣ ኢንተርቪው ሲያደርጉ ማለት ነው። አዎ አዎ እና ምን አለ ማረሳው ጉዳይ ነው። ሉክ አለ ከመቶ ሰው ውስጥ ዘጠና ዘጠኙ ለምሳሌ ዋሽቶ ሊገባ ይችላል አለ። እንደዚህ አይነት ሊያድርግ ይችላል ግን ከዘጠና ዘጠኝ ከመቶ ውስጥ ደግሞ አንድ ደግሞ እውነተኛ የሆነ ይኖራል አለ። እነዚህም ሰዎች በሙሉ አንቀበልም ብለን ብንመልሳቸው፣ በረፊጅነት ከልክለን ብንፈልሳቸው ያንን አንድ ሰው ሰላማዊ የሆነ እውነተኛ የሆነ ሰው ጎዳን ማለት ነው። ያንን መቀበሉ ይሻለናል። ይሄ ነው በቃ ያለኝ። ነቨር ፎርጌት ይሄ ነው እና በዛ ምክንያት ብለው ሬፊጂዎችን አንቀበልም ማለት በጣም ትልቅ ትልቅ ስህተት ነው። በእውነቱ የሚገርም እምነት ነው። እስቲ ፕሮፌሰር አሁን ወደ መጨረሻው ደግሞ ወደ ሽብር ፈጠራው ጎራ ወደ ራሱ መለስ ስልበል እና የተስፋፉ ናቸው ብዙ ናቸው አሁን ያሉት አልቃይዳ፣ እስላማዊ መንግስት፣ አልኑስራ ግንባር፣ አልቃይዳ በአረቢያ ልሳነ ምድር አለ፣ አልቃይዳ በማግሬብ አለ፣ አልሻባብ አለ፣ ቦኮ ሐራም አለ፣ ሌሎችም አሉ፣ በጣም ብዙዎች እና ለመሆኑ በሽብር ሁለተኞቹ፣ በራሳቸው በውስጣቸው ምን አለ የመተናነቅ ስሜት እኔ በልጥ እኔ በልጥ የመባባል ስሜት እንዲህ አይነት አዝማሚያ ይታዩታል። በደንብ በደንብ አሁን አልካይዳና አይሲስ መሀል ልዩነት አለ። እንዲያውም አንድ ጊዜ ላይ ውጊያ ሁሉ የጀመሩበት ሁኔታ ነበረ። ግን እነሱ ሁላቸው የሚሉት አንድ አይነት ነው። እኛ ኡማ ነው ለማቋቋም የምንፈልገው የእስላምን ህዝብን ለማድረግ ምናምን የሚሉት ግን ውድድር አለ። አሁን አየ አይሲስ አሸናፊ ሆኖ መንግስት ይዞ አትሊስት ለጊዜው እንግዲህ ምን ያህል እንደሚቆይ አናውቅም። አሁን ሆላንድ አሜሪካኖችና ሌሎቹ ተያይዘው ሄደው በኃይል ከወረዱባቸው ምናልባት ከዛ ላይ ያላቆቃቸው ችሉ ይሆናል። ግን አሁን መንግስት ይዘዋል። ዘይት አላቸው፣ ነዳጅ ምናምን ይዘዋል። ሸጠው እንትን የሚያደርጉት እና በዛ ምክንያት አልካይዳ እንዲቹ ሽብርተኝነትን በየቦታው ማድረግ ይሄ በቃ ነው። እንደዚህ በኒውዮርክ የነበረውን አይነት እንዲ እንዲህ ያለ አሁን ፓሪስ የሚደረገውን ከማልደረግ አልፎ ምንም ነገር ያዳደረገ ስለሆነ ቅናት አለ ይ በመካከላቸው፣ እርግጥ ምንም ጥርጣሬ የሌለው ነው። ግን ያም ሆነ ይህ የተያያዙ ናቸው። አራምም፣ ሆነ ኢቨን ይሄ አልሸባብ እንኳን ያው እኛን ሀገር አካባቢ የሚያሸብሩት እና አሁን አልሸባብ፣ ቦኮ ሃራም በሙሉ ከአይሲስ ጋር አንድነታችንን ገልጸናል ብለ እኮ ኦልሬዲ ተናግረዋል። እና ምንም የሚለያቸው የለም። እና ምንድን ነው አሁን በውስጣቸው ያለው አስተላለፍ? አሁን ዋናው ያተኮረው ጉዳዩ በእውነቱ ባልተገመተው ሁኔታ የጠነከሩት እነዚህ አይሲስ የሚባሉት ናቸው። አይሲሶቹ ይሄን ያደርጋሉ፣ ያን ሁሉ ሀገር ይዛሉ ከኢራቅ ከሲሪያ ይዘው መንግስት ይዘው ከሰላሳ አንድ ሺህ ጦር በላይ ነው ያላቸው ሲ አይ እንኳ ራሱ የሚገምተው እንግዲህ፣ ተመልቀላል፣ ቀላል አይደለም። ብዙ የአፍሪካ መንግስታት አስር ሺህ ሀያ ሺህ ጦር ነው ያላቸው። እንደ ኢትዮጵያ ያለው ነው ትልቅ ጦር ያለው እና ይሄ መንግስት እንግዲህ እነዚህ በጣም የሚዋጉ ለሞት የተዘጋጁ ኤክስፒሪንስ ያላቸው ሰዎች ናቸው። ያን ሁሉ የያዘ ነው እና ያልተገመተ ሀይል ነው በእጃቸው የገባና የእነሱን ይዞታ ማክሸፉ ነው አሁን ዋናው። በቃ እሱን ነው ለምዕራባውያንም ለሌሎቹም እንትን ያለው እና አልካይዳ እና ምናምን እነዚህን በምንም አይነት ሁኔታ ጊዜ ጠብቆ እኔ በበኩሌ የማምነውን ነው የምነግርህ። እኔ ቢሮውን ግን ምናልባት ስህተትም ሊሆን ይችላል የኔ አስተሳሰብ እነዚህ አሸባሪዎች ለጊዜው በቃ ብድግ ብለው ቦምብ ይወረውራሉ፣ እንትን ያደርጋሉ፣ ሰላም መንሰ ይገላሉ፣ እንትን ያደርጋሉ እንጂ ዘላለማዊነት የላቸውም። ብዙ ጊዜም ሊቆዩ አይችሉም። በረዥም የሆነ ጊዜ ሊቆዩ አይችሉም ብዬንም ማምነው። ግን ይሄ መንግስት ይዘው የተቀመጠውን ግን የግድ ተረባርበው አዳክመው ማጥፋት ይኖርባቸዋል። ምዕራባውያን ራሳቸው እነዛ ያሉት እዛ ያሉት ብቻ ብቻቸውን አይችሉት፣ እርግጠኛ ነኝ። እሱ ምንም ምንም ቢያደርጉ አይችሉትም። ከፕሮፌሰር ጳውሎስ ሚልኪያስ ጋር ሰፊ ውይይት ነው ያደረግነው። ለተጨማሪ ትንተናዎች በሌላ ዝግጅት ይዣቸው መለሳለሁ። ለዛሬ ከልብ አመሰግናለሁ ፕሮፌሰርን። ሩሲያና ፈረንሳይ ሶሪያ ውስጥ ሲያካሂዱ የቆዩትን ድብደባ በእነዚህ ቀናት አጠናክረው ሰንብተዋል። ሁለቱ ሀገሮች በተለይ እስላማዊ መንግሥት ቡድን በሰሞኑ ጥቃቶቹ ብዙ ዜጎቻቸውን ገድሎባቸዋል። የሩሲያን የመንገደኞች አይሮፕላን አፈንድቶ ከሁለት መቶ በላይ ተሳፋሪ ገደለ። ፓሪስ ላይ ባካሄዳቸው ጭፍጨፋዎች ወደ መቶ ሰላሳ ሰው ፈጀ። በእስላማዊ መንግስት ላይ እየተካሄደ ያለውን ዘመቻ የምትመራው ዩናይትድ ስቴትስም እንዲሁ ጥቃቷን እንደ ቀጠለች ነው። ይሁን እንጂ ጦር እንዲያዘምቱ ብዙ ግፊት ያለባቸው ኦባማ ወታደር ጨርሶ እንደማይለኩ አስረግጠው ተናግረዋል። ሌሎች ሊያደርጉት ይችሉ የነበረ አይነት የፖለቲካ ጫዋታ አልጫወትም ብለዋል። ጦር ወደ ሶሪያ መላክ ስህተት ይሆናል ብለዋል። ይህ በእንዲህ እንዳለ የአሪዞናው ሪፐብሊካን እንደራሴ ጆን ማኬን በኦባማ አስተዳደር ደስተኛ ካልሆኑ ፖለቲከኞች አንዱ ናቸው። የምናደርገው ሁሉ አይስልን ለመደምሰስ በቂ ይሆናል ብለን እንድናምን የሚያደርገን አንዳችም የረባ ምክንያት የለንም ነው የሚሉት መቄን አጣብቂኝ ውስጥ የገቡ የፈረንሳይ ሙስሊሞች ሁለት እሳት ላይ የተጣዱ ይመስላሉ አንድም ዘርና ሃይማኖት ዕድሜና ጾታ የማይመርጠው የአይሲል ጥቃት እነርሱንም ከማንም ጋር አብሮ እየገደለና እያቆሰለ ነው በጉዳታቸው ያለቅሳሉ የሚወዷቸውን ድንገት በማጣታቸው አምርረው ያዝናሉ በሌላ በኩል ደግሞ ብርቱ ስጋትና ሌላ ሐዘን ተጋርጦባቸዋል። በሙስሊምነታቸው ምክንያት መገለልና ጥቃት እንዳይደርስባቸውም ይፈራሉ። በቅርቡ የተቋቋመው የፈረንሳይ ሙስሊም ፓርቲ መሪ ኒዛር ቡርሻዳ ሰሞኑን በቤተ መንግሥቱ በፕላስ ዶላር ሪፐብሊክ ተገኝተው በአይሲል ስለ ተገደሉት አንድ መቶ ሀያ ዘጠኝ ሰዎች ሐዘናቸውን ገልጸዋል። ላለፉት አሥር ዓመታት አሉ ቡርሻዳ ሙስሊሞች በእስላማዊነትና በጂሃዲስትነት እየተጠረጠርን ኖረናል። አሁን ግን ለፈረንሳይ ዜጎች ሙስሊሞች በመደበኛው የዜጎች ሕይወት በምጣኔ ሀብቱና በፖለቲካው ሕይወት እየተሳተፍን መሆናችንን እናሳያለን። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን